በትግራይ ክልል አዲስ ሰላማዊ የፖለቲካ ትግል ለመጀመር ወስነናል ሲሉ የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል ገልጸዋል። በዶክተር ደብረ ጽዮን የሚመራው የህወሓት ቡድን በዛሬው ዕለት በመቀለ ከተማ ከፓርቲው አመራሮች ጋር አዲስ በተባለው ሰላማዊ የፖለቲካ ትግል ላይ አስመልክቶ የውይይት መድረክ እየተካሄደ እንደሆነ ተገልጿል። በሌላ በኩል ሶስት በክልሉ የሚንቀሳቀሱ ፓርቲዎች በአራት የትግራይ ዞኖች ዳሰሳ ካካሄዱ በኋላ በሰጡት መግለጫ ህወሓት ትጥቅ እያስታጠቀ ነው በማለት ከሰዋል። በጉዳዩ ላይ ምላሽ የጠየቅናቸው በዶክተር ደብረጽዮን በሚመራው የህዋ ስራ ፈጻሚ ኮሚቴ ውስጥ አባል የሆኑት ዶክተር ፍሳ ሀብተ ጽዮን እኛ ፓርቲንን ማስታጠቅም መመልመልም አንችልም፣ ትግላችንም ሰላማዊ ነው ብለዋል። ሙልጌታ አጽባ ቀጣይ ልኳል። ለሁለት ከተከፈሉት የህዝባዊ ወያነ ሐርነት ትግራይ ህወሓት አመራሮች በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህወሓት ዛሬ መቐለ ከተማ ላይ ከፓርቲው ከፍተኛ አመራሮች ጋር ውይይት ማካሄድ ጀምሯል። እምቢ የማለት ዘመቻ የሚል ስያሜ በተሰጠው በዚህ ውይይት መክፈቻ ላይ የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል በትግራይ ክልል በአሁኑ ጊዜ ልዩ ትግልና መደጋገፍ እንደሚያስፈልግ መግባባት ላይ መደረሱን ተናግረዋል። ዘሎ ሁነታት ምግምጋም ዘሎ ምዕባለታት ምምርኣይ ያለንበትን ሁኔታ በመገምገምና ለውጦችን በማየት አዲስ አካሄድ ያለው የፖለቲካ ትግል ያስፈልጋል። የምናደርገውን ትግል በበለጠ ማጠናከር እንደሚገባን ስለወሰንን የደረስንበት ድምዳሜና ቀጣይ የሰላማዊ ፖለቲካዊ ትግል ስልቶች አስመልክቶ መግባባት ላይ ተደርሷል። ከሁሉ አስቀድሞ ከፓርቲው ከፍተኛ አመራሮች ጋር ለመወያየት ነው ይህ መድረክ የተጠራው። አዲስ ብለው የጠሩት ሰላማዊ የትግል ስልት ምንነት ዶክተር ደብረጽዮን በግልጽ አላብራሩም። በጉዳዩ ማብራሪያ የጠየቅናቸው ምርጫ ቦርድ እውቅና ባልሰጠው የህወሀት ጉባኤ ላይ የስራ አስፈጻሚ ኮሚቴ አባል ሆነው የተመረጡት ዶክተር ፍስህ ሀብተ ጽዮን አዲሱ ስልት ወደ ግጭት መግባት ማለት አይደለም፣ የነበረው ሰላማዊ የትግል መንገድ በበለጠ ማጠናከር ነው ሲሉ ለቪኦኤ ተናግረዋል። ብርክ ቃልሲ ዝምጥን ሰላማዊ ሕጋዊ ፖለቲካዊ ቃልሲ ምካሄድ፣ ማለት አሁን ላለንበት የትግል ደረጃ የሚመጥን ሰላማዊና ህጋዊ ፖለቲካዊ ትግል ማካሄድ ማለት ነው። የትግል አይነት ለውጥ ማለት አይደለም። ካሁን በፊት የነበረውን በተጠናከረ መንገድ መፈጸም ነው። አደረጃጀትን ማጠናከር፣ ህዝብን የማንቃት ስራዎች መጨመርና በትግራይ ጥቅሞች ላይ ትኩረት አድርገው የሚሰሩ አካላትም የድርሻቸውን እንዲወጡ ማድረግን ያካተተ ነው። አንዳንዶች ለማደናገር ብለው እንደሚገልጹት ወደ ግጭት ለመግባት ወይም እንደዛ አይነት ሀሳብ አለ እንደሚሉት ለማለት አይደለም። ወደ አዲስ የሰላማዊ ትግል መግባት ያስፈለገው በትግራይ ሕዝብና ጥቅሞች ላይ ከፍተኛና ግልጽ የሆነ ክህደት እየተፈጸመ በመሆኑ ለዚህ የሚመጠን ትግል ስለሚያስፈልግ ነው ሲሉም አስረድተዋል። በሌላ በኩል በክልሉ የሚንቀሳቀሱ ባይቶና ውድብ ናጽነት ትግራይ እና አረና ፓርቲዎች በትግራይ ክልል አራት ዞኖች ያካሄዱት ዳሰሳ በተመለከተ ቅዳሜ ታኅሳስ 5 ቀን 2017 ዓ ም መግለጫ ሰጥተው ነበር። የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ በፖለቲካና በጸጥታ ኃይል አመራሮች የማዕድን ምዝበራ በከፍተኛ ደረጃ እየተፈጸመ ነው በማለት ወንጅለዋል። ህወሓት አዳዲስ ታጣቂዎች በመመልመልና ነባር ተዋጊዎች ለጦርነት እንዲዘጋጁ ቅስቀሳ ላይ ነው ሲ ከሰዋል። ተጨማሪ ትጥቅ እናቀርባለን ተዘጋጁ እየተባለ ነው። ከስምንተኛ ክፍል በታች ላሉ አዳጊዎች ትምህርት ቤቶች በመዝጋት የማይመለከታቸው የጦርነት አጀንዳ፣ እንዲሁም ፖለቲካዊ ጉዳይ ውይይት አለ። ይህ አግበ በተባለው አካባቢ የተመለከት ነው ነው መቆም አለበት። የትኛው የህወሀት ቡድን በጦርነት ቀስቃሽነት እንደወነጀሉ ተጠይቀው ጉባኤ ያካሄዱ የህወሀት አመራሮች በማለት ምላሽ ሰጥተዋል። ፓርቲዎቹ በክልሉ እየታዩ ያሉት ችግሮች ለመፍታት በሚል አካታች ጊዜያዊ አስተዳደር እንደ አዲስ እንዲቋቋም ጠይቀዋል። ዶክተር ፍስሐ አብተጽዮን ፓርቲዎቹ ያነሱት ክሶች በተመለከተ ተጠይቀው እኛ ፓርቲነን ማስታጠቅም መመልመልም አንችልም የሚል ምላሽ ሰጥተዋል። ትጥቅ መፍታትና መታጠቅ በፖለቲካ ፓርቲ አይሰራም። የመመከት ሂደቱ ላይ ሁላችንም ተሳትፈንበታል ይላሉ። የሁላችንም ከሆነ የጋራ የሆነ ሰራዊት አለን። ይህ ሰራዊት አላማ አለው። ይህ ዓላማ እስኪፈጸም ሊኖር ይገባዋል። በስምምነቱ መሰረት በክልሉ ያለ የጸጥታ ሁኔታ ባገናዘበ መልኩ ነው የሰራዊቱም የሌላውም ጉዳይ የሚታየው። የጸጥታ ኃይል ማጠናከር ይሁን ማስታጠቅ የሚባለው ጉዳይ ከሰራዊቱ ውጪ ሌላ ሊፈጽመው የሚችል የፖለቲካ ፓርቲ የለም። ይህን የሚፈጽም የፖለቲካ ፓርቲ ካለም መቆጣጠር ያለበት መንግስት ነኝ ወይም ጊዜያዊ አስተዳደር ነኝ የሚል በስልጣን ላይ ያለው አካል ኃላፊነት ነው። እንደ የፖለቲካ ፓርቲ የራሳቸው አቋም ይዘው መታገል እንጂ በህወሓት ውስጥ ተፈጠረ ለሚሉት ክፍፍል አንዱን ቡድን ደግፈው ሌላውን መቃወም ጉዳያቸው ሊሆን አይገባም በማለትም ዶክተር ፍስሐ ተችተዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም